የአውሮፓ ህብረት የምርጫ ታዛቢ ቡድን የታዛቢነት ሚናውን የሰረዘው የኢትዮጵያ ሉዓላዊነት የሚጻረሩ ደህንነቷንም አደጋ ላይ የሚጥሉ ቴክኖሎጂዎችና አሰራሮችን እንዳይጠቀም በመከልከሉ መሆኑን አምባሳደር ዲና ሙፍቲ ገለጹ። የአውሮፓ ህብረት ውሳኔ ምዕራባውያኑ በሉዓላዊ የአፍሪካ ሀገራት ላይ የሚያራምዱት ያልተገደበ ጣልቃ ገብነታቸው ማሳያ ነው ሲሉ የወልዲያ ዩኒቨርሲቲ ምሁራን ተችተዋል። መስፍን አራጌ ዝርዝራለው። ትናንት አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት መግለጫ እንዳስታወቁት የአውሮፓ ህብረት የምርጫ ታዛቢ ቡድን በታዛቢነት ሀገር ውስጥ ለመግባት ያቀረባቸው ቅድመ ሁኔታዎች የኢትዮጵያን ሉአላዊነት የሚጻረሩ ነጻነቷን የሚዳፈሩ ሰላሟን አደጋ ላይ የሚጥሉ ናቸው ታዛቢ ቡድኑ ወደ ሀገር ውስጥ ለመግባት የነበረውን ውሳኔ የሰረዘው እንደ አምባሳደሩ መሰረታዊ ባሏቸው ሁለት ጭብጦች ከኢትዮጵያ መንግስት ጋር ስምምነት ባለመፈጠሩ ነው አንደኛው ቪሳሳት የሚባል መሳሪያ ከኢትዮጵያ የኮሚኒኬሽን ቴክኖሎጂ ውጭ ይዤ ካልገባ ወይም ይህ ስድስተኛ ምርጫ ነው። ከዚህ በፊትም በተደረጉት ምርጫዎች እንዲህ አይነት ጥያቄ ከታዛቢዎች ቀርቦ አያውቅም። የምርጫ ታዛቢዎች የሚሄዱባቸው ቦታዎች በሙሉ በብሔራዊ የቴሌኮሚኒኬሽን ቴክኖሎጂ ስርዓት ተደራሽ በመሆናቸው እሱን መጠቀም እየቻሉ ሌላ ሀሳብ ይዘው መቅረባቸው አግባብ እንዳልሆነ ነው አምባሳደር ዲና ያብራሩት። ከዚህ ውጭ የእኛ ቴሌኮሚኒኬሽን ሲስተም ቴክኒካሊ የማይቆጣጠረውን መሳሪያ ይዤ ልግባ ማለት ላስተዳድርህ ማለት ነው ብሎ ለምን ጥያቄ ያለው ፐርፈዙም አይታወቁም። ለምን ፐርፈዝ እንደሆነ ለምርጫ መታዘብ ከሆነ ሴኩሪቲ ሴፍ ነው አክሴሲቢሊቲ ይኖራል፣ ቴሌኮሙኒኬሽን ይኖራል፣ ኑና ኢዩ ተብሏል። በሌላ በኩል አውሮፓን ጨምሮ በየትኛውም ሀገር ያልታየ የምርጫ ውጤት ወጃ ላይ ጣልቃ መግባት ፍላጎት ተንጸባርቋል። እንደ አምባሳደሩ የምርጫን ውጤት ሰርቲፋይ የሚያደርገው መግለጫ የሚሰጠው ስለ ምርጫ ሂደት ውጤቱን የምርጫ ኮሚሽን ምርጫ ኮሚሽን ኢንዲፐንደንት የምርጫ ኮሚሽን መግለጫ ከመስጠቱ በፊት እኔ መግለጫ ይሰጣለሁ ነው አይለው ስለ ምርጫ ይህን አትችልም። ሲጀመር ምርጫችንን ሰርቲፋይ የሚያደርግልን በዋናነት ኢትዮጵያ ህዝብ ነው። ቀጥሎ የኢትዮጵያ ምርጫ ኮሚሽን እዚህ የተቋቋመው እኔ አልፈቀድኩት ምርጫ አይሆንም ነው። በዚህ ምክንያት ነው በፊት እመጣለሁ ብሎ የጠየቀው እሱ ቡድን አደራጅቻለሁ ተብሎ የጠየቀው እሱ አንድ መጨረሻ በዚህ በዛም አድርገው እነዚህ ሁለት ኮንዲሽኖችን በማስቀመጥ ነው አልመጣም ያለው። ይህን እንግዲህ በራሱ የሚተማመን አገር ነጻ አገር አንተ ቤት ውስጥ ገብቼ መደብ ላይ ትተኛለህ፣ አልጋ ስር ትተኛለህ፣ ወንበር ላይ ቁጭ ብለህ ታድራለህ የሚል ሀይል የሚፈቅድ አገር እና መንግስት ሊኖር አይችልም በዓለም ላይ ቅኝ ተገዢ ካልሆነ በስተቀር። በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መመሪያው የሆኑት መኳንንት ተስፋው የምርጫውን መካሄድ አይደግፉም። ምርጫ ሲታሰብ ብዙ መሟላት ያለባቸው ነገሮች ነበሩ። በተለይ የሕዝብ ደህንነት አደጋ የማይወድቅበት የሀገር አንድነት አደጋ ላይ የማይወድቅበት መሆኑን ተረጋግጦ ወደ ምርጫ መገባት ነበረበት። በአጠቃላይ በመንግስት ውሳኔ፣ በመንግስት ፍላጎት ወደዚያ መገባቱ አግባብ አልነበርም የሚል እምነት አለኝ። ምርጫው ከነ ችግሩ ይካሄድ ከተባለም የአውሮፓ ሕብረት ከምርጫ ታዛቢነቱ መውጣቱ በምርጫው ላይ አሉታዊ ተጽዕኖ ያሳድራል ነው የሚሉት። በትክክል ምርጫውን ያለ ታዛቢ ያለማንም እገዛ ማድረግ ይቻላል ወይ? ተቋማት ደካማ እስከሆኑ ድረስ ማድረግ ይቻላል የሚል እምነት የለኝም። እነሱ ባሉበት እንኳ እንግዲህ የተደረጉት አምስት ምርጫዎች ምን ያክል ሳንካ እንዳለባቸው፣ ችግር እንዳለባቸው፣ ምን ያክል የህዝብ አምኔታ ችግር እንዳለባቸው ይታወቃል። እና ከዚህ አንጻር ስታየው የአውሮፓ ህብረትም ሆነ ሌሎች ታዛቢ ጠንካራ የሚባሉ ታዛቢ አካላት እና ደጋፊዎች አለመኖራቸው የምርጫው ውጤታማነት ላይ የሚያደርሰው ተጽዕኖ ከፍተኛ ነው ብዬ አስባለሁ። ከዚህ በተጨማሪ አውሮፓውያኑ ኢትዮጵያ በኢኮኖሚ እንዳትደገፍ እና በብድር ተጠቃሚ እንዳትሆን እጃቸውን ሊሰ ተነዝሩ ይችላሉ የሚል ስጋት አላቸው። የአውሮፓ ህብረት የምርጫ ታዛቢ ቡድን መጣም ቀረም በምርጫው ተአማኒነት ላይ የሚያክለው ወይም የሚቀንሰው ነገር የለም የሚሉት ደግሞ በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር መምህሩ ተስፋ የተሾመ ናቸው። ከኢኮኖሚያዊ ትስስር ወይም ግንኙነት አንጻር ካየነው ምናልባት ልንጎዳ እንችላለን። ይህን ያልኩበት ምክንያት ምንድን ነው? አውሮፓውያኖች በሀገራቸው ውስጥ የራሳቸውን ምርጫ ሲያካሄዱ ከአፍሪካ ሀገራት ሄዶ የእነሱን ምርጫ የሚታዘብ አካል እንዳለመኖሩ እነሱ የኛን ባይታዘቡም ያን ችግር ነው ረብያል አላስብም። በተቃራኒው ግን አህጉሪቱን የሚያስተዳድረው የአፍሪካ ህብረት ይህን ምርጫ ሊታዘብ እና አስፈላጊውን ሰው መድቦ በቅርቡ ሊከታተሉ ይችላል የሚል እምነት አለ። በሌላ በኩል የምርጫ ታዛቢ ቡድኑ መግለጫ የአገረ መንግስቱን ህላዌ የሚገዳደር መሆን አልነበረበትም የሚል አቋም አላቸው መኳንንት ተስፋው። የሀገሪቱ መንግስት ምንም አይነት አቋም የኖረው ምን አምባገነንም ይሁን ዴሞክራሲያዊ መንግስት የሀገሪቱ መንግስት ጋብዞ እገዛ በሚያስፈልገው ረገድ ጠይቆት እስከመታ ድረስ በዚያ ልክ ራሱን አስተካክሎ መግባት አለበት ብዬ አስባለሁ። ከዚያ ውጭ ግን ከመንግስት እውቅናና መንግስት እንዲያደርግለት ከፈቀደ ውጭ ከተስማሙበት ውጭ ሌላ ጥያቄ ማቅረባቸው አግባብ ነው ብዬ አላስብም። ከዚህ አንጻር ይላሉ ምሁሩ የምርጫ ታዛቢ ቡድኑ ያሳለፈው ውሳኔ የአውሮፓ ህብረት ቀደም ሲል ያራምደው የነበረውን አድሏዊነት ያስቀጠለበት ነው በማለት ይገልጻሉ። አውሮፓ ህብረት ትንሽ ግራ የሚያጋባ አቋም ነው ያላቸው። ወያኔ በነበረበት ዘመን በተለይ ታስታውስ ከሆነ በዘጠና ሰባት ዓመተ ምህረት በነበረው ምርጫ መጥተው ታዝበው ነበር፣ እና የዚያን ሰዓት የነበረው አቋም መንግስትን የመቃወም አቋም ነበራቸው። ነገር ግን በኋላ ህወቶች መንግስት በነበሩበት ዘመን የሰሩት ፕሮፓጋንዳ የፈጠሩት ሪሌሽንሽፕ አውሮፓ ህብረት ላይ በተለይ በአሁኑ ደግሞ የለውጥ አመራር ነኝ በሚለው ላይ ጥርጣሬ እንዲኖረው አስተዋጽኦ አበርክቷል ብዬ አስባለሁ። ህወሀት ከዚህ ከሀገር ውስጥ መንግስትነቱ ቢወርድም በውጭ ግንኙነቱ እስካሁን አልወደቀም እና የሱ ተጽዕኖ የተወሰነ መልኩ ይኖረዋል ብዬ አስባለሁ። ያ ማለት ግን ሙሉ ለሙሉ የአውሮፓ ህብረት በህወሀት ተጽዕኖ ስር ሆኖ ማለት አይደለም። ታዛቢ ቡድኑን ከፍተኛ ልዑክ ጆሴፍ ቦሬልን ዋቢ አድርገው የወጡ ዘገባዎች እንደሚያመለክቱት ከኢትዮጵያ መንግስት ጋር ቁልፍ በሆኑ መስፈርቶች መስማማት ባለመቻሉ ለምርጫ ታዛቢነት ወደ ኢትዮጵያ የሚያደርጉት ጉዞ መሰረዙን ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የውጭ ታዛቢዎች በምርጫ ታዛቢነት መገኘታቸው የምርጫውን ሂደት ቢያጠናክረውም ከምርጫው ተአማኒነት አንጻር ግን መሰረታዊም አስፈላጊም እንዳልሆነ ጠቅሷል። እናም መንግስት መጪው ምርጫ ነጻ ፍትሐዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ትኩረት ሰጥቶ ይሰራል ብሏል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ